የከሰሩ የፖለቲካ ኃይሎችና በአሸባሪነት የተፈረጁ ድርጅቶች ያሰራጩት የሐሰት ፕሮፓጋንዳ ሰሞኑን በኦሮሚያ የተለያዩ ክፍሎችና የትምህርት ተቋማት ውስጥ ለተቀሰቀሰ ሁከት መንስኤ ነው ሲል የኦሮሚያ ብሔራዊ ክልላዊ መንግስት ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በላከው መግለጫ አስታወቀ። ከጀርባ አሉ የተባሉትን ሀይሎች ማንነት ግን መግለጫው በዝርዝር አልገለጸም በተፈጠረው ሁከትም ሶስት ወጣቶች መገደላቸውን የክልሉ ፖሊስ ኮሚሽነር ይፋ አድርገው ህብረተሰቡን እያደናገሩ ናቸው ያሏቸውን አካላትም ከድርጊታቸው እንዲታቀቡ አሳስበዋል መለስካቸው አመሀ ዝርዝሩን ይዟል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን በትናንት ምሽት ሁለት ሰዓት የዜና አወጃው ርዕሰ ጉዳዮች አንዱ የኦሮሚያ ብሔራዊ ክልላዊ መንግስት በወቅታዊ ጉዳዮች ላይ ሰጥቷል ያለው መግለጫ ነበረ። ይሄ መግለጫ የተገኙ የሰላምና የመረጋጋት ሁኔታዎች ተጠናክረው መቀጠል እንዳለባቸው ያሳስባል። መንግስትና የክልሉ ሕዝብም በትምህርት ተቋማትም ሆነ በአጠቃላይ በክልሉ የተገኘውን ሰላምና መረጋጋት ከምን ጊዜውም በላይ ነግተው የሚጠብቁበት የሚንከባከቡበትና ቀጣይነት ላለው የተሻለ እድገት በሚረባረቡበት ሁኔታ ውስጥ እንደሚገኙ መግለጫው አመልክቷል። ይሁን እንጂ ይላል መግለጫው። ይሁን እንጂ የከሰሩ የፖለቲካ ኃይሎችና በአሸባሪነት የተፈረጁ ድርጅቶች በጋራ በመሆን ከሰሞኑ እንደለመዱት በተለያዩ ጸረ ሰላም ሚዲያዎች ባሰራጩት የሐሰት ፕሮፓጋንዳ በኦሮሚያ የተወሰኑ ዞኖችና ወረዳዎች እንዲሁም ትምህርት ቤቶች ውስጥ ሁከት ተፈጥሯል። በዚህም ድርጅታቸው ለንብረትና ለሰው ህይወት ህልፈት ቀጥተኛ ተዋናይ በመሆን ላይ ይገኛሉ ሲል እነዚህን ከሁከቱ በስተጀርባ አሉ ያላቸውን አካላት ይከሳል። የኦሮሚያ ብሔራዊ ክልላዊ መንግስት መግለጫ። መግለጫው አክሎም እነዚህ የከሰሩ የፖለቲካ ኃይሎችና በአሸባሪነት የተፈረጁ ድርጅቶች ያላቸው አካላት ለሁከት ተግባራቸው የተጠቀሙበት አጀንዳ የፍንፍኔ ከተማና የኦሮሚያ ልዩ ዞን ከተሞችን በማስተር ፕላን ስም ለመቀላቀል ነው። የኦሮሚያን ከተሞች በዘመናዊ አሰራር ለመምራት በክልሉ የወጣውን የከተሞች አዋጅ የኦሮሚያን ከተሞች ለፌዴራል ለመስጠትና የኦሮሚያን መሬት ለማስቆረስ ነው የሚል ፍጹም ከእውነት የራቀ ፕሮፓጋንዳ በመንዛት ነው ሲል መግለጫው እነዚህን አካላት ይኮንናል። እንደሚባለውም ሕገ መንግስቱንና ፌዴራላዊ አወቃቀሩን በመጣስ የኦሮሚያን መሬት አሳልፎ ለፍንፍኔ የመስጠት አርሶ አደሩንም የማፈናቀል ዓላማ ጨርሶ ሊኖረው አይችልም ሲልም የክልሉ መንግስት መግለጫ የጥፋት ኃይሎች አካላት ፕሮፓጋንዳ ነው ያለውን አባባል በጽኑ ያስተባብላል። የክልሉ ፖሊስ ኮሚሽን ኮሚሽነር አቶ ኢብራሂም ሀጂ በበኩላቸው በሰጡት ጋዜጣዊ መግለጫ የሁከቱን መንስኤ የገለጹት በተመሳሳይ ሁኔታ ነበረ። ዛሬ በሁሉም መልኩ በኢኮኖሚም በማህበራዊም በፖለቲካዊም ተጠቃሚ ሆኖ መብቱን ማስከበር የቻለውን ህዝብ ጥቅሙ የተነካበት አይነት አስመስለው የዚህ አይነት ችግር ሁከት ለመፍጠር ከበስተ ጀርባ የተሰለፉ ኃይሎች አሉ። ኮሚሽነር ኢብራሂም ሁከቱ ተቀስቅሶባቸዋል ያሏቸውን የኦሮሚያ ዞኖች ወረዳዎችና የትምህርት ተቋማት ከዘረዘሩ በኋላ ደርሷል ያሉትንም ጉዳት ገልጸዋል። በምዕራብ ወለጋ ጉልሶ የሚትባል ወረዳ ልዩ ስማ ደግሞ የገጠር ከተማ ናት። ጨለያ ያካ የሚትባል ከተማ ላይ ሁለት ወጣቶች ሕይወት አልፏል። በጣም ያሳዝናል። ከዛ ውጪ ምዕራብ ሸዋ፣ ደቡብ ምዕራብ ሸዋ ዞን ቶሌ የሚትባል ወረዳ ላይ አንድ ወጣት ሕይወቱ አልፏል። በአጠቃላይ እስካሁን በሰው ሕይወት ላይ የደረሰ ጉዳት ሶስት ነው። ኮሚሽነሩ ጨምረው እንዳስታወቁት ፖሊስ ሲያጠፉ እጅ ከፍንጅ የያዛቸውን ሰዎች በቁጥጥር ስር አውሏቸዋል። ሕዝቡን በተለይም ተማሪዎችን በማደናገር ድብቅ የፖለቲካ ዓላማቸውን ለማሳካት የሚንቀሳቀሱ አካላት ያሏቸውንም ከድርጊታቸው እንዲታቀቡ አሳስበዋል። ቪኦኤ የአዲስ አበባና ዙሪያዋ ኦሮሚያ ልዩ ዞን የተቀናጀ የጋራ ልማት ፕላን ፕሮጀክት ጽሕፈት ቤትን ጉዳዩን በተመለከተ ያለውን አስተያየት እንዲሰጠው ተጠይቆ፣ ጽሕፈት ቤቱ ቴክኒካዊ ተግባራትን ብቻ የሚያከናውን በመሆኑ በተነሳው ጉዳይ አስተያየቱን ሊሰጥ እንደማይችል ገልጸዋል። ቪኦኤ ችግሩን አስመልክቶ ከብሔራዊ ክልላዊ መንግስቱ ፕሬዚዳንት ጋር ቃለ ምልልስ ለማድረግ ጥያቄ አቅርቦ መልስ እየተጠባበቀ ይገኛል። መለስካቸው አምሃ፣ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።